በድሬዳዋ የሃይማኖት በዓል አከባበር ላይ የተፈጸመን ጥቃት ተከትሎ የተነሳው ተቃውሞ ላይ ተሳትፋችኋል የተባሉ 27 ተጠርጣሪዎች ላይ የአስተዳደሩ የመጀመሪያ ፍርድ ቤት ፈቅዶት የነበረው የዋስትና ጥያቄ የይግባኝ ሰሚ ፍርድ ቤቱ ውድቅ አደረገው። ይላል አስተዳደሩ በተቃውሞ እንቅስቃሴ ላይ ረብሻ እንዲነሳ አስተባብረዋል፣ መንገድ ዘግተዋል፣ ልዩ ልዩ ጥፋቶችንም ፈጽመዋል ብሎ በቁጥጥር ስር የዋላቸውን ሶስት መቶ ስምንት ተጠርጣሪዎች በሶስት መዝገብ ከፍሎ ጉዳያቸውን እያየ ነው። በተጠርጣሪነት ለተያዙት በአስተዳደሩ የሚገኙ አስራ አራት የግል ጠበቆች በበጎ ፈቃደኝነት ነጻ የጥብቅና አገልግሎት እየሰጧቸው መሆኑም ተመልክቷል። ታዲያ ጠበቆቹ የሕግ ጥሰት እየተፈጸመ ነው ይላሉ። አዲስ ቸኮል ዝርዝሩን ይዟል። ከሳምንት በፊት በድሬዳዋ ተነስቶ በነበረው ተቃውሞ ላይ መንግስት በውከትና ረብሻ ተሳትፏል ብሎ በቁጥጥር ስር ከዋላቸው 38 ተጠርጣሪዎች መካከል በአስተዳደሩ በልዩ ልዩ ኃላፊነት ላይ እየሰሩ የነበሩ አምስት የአማራ ዲሞክራሲያዊ ፓርቲ ወይም አዴፕ አመራሮችን ጨምሮ 16 ተጠርጣሪዎች በአንድ መዝገብ፣ የአስተዳደሩ ቦክስ ፌዴሬሽን አሰልጣኝ የፍሬም ነጋሽ የተካተቱበት 11 ተጠርጣሪዎች በሌላ መዝገብ፣ እንዲሁም ቀሪዎቹ ተጠርጣሪዎች በሶስተኛ መዝገብ ጉዳያቸው እየታየ ነው። ባለፈው አርብ ጥር 24 ቀን ፍርድ ቤት ቀርበው የነበሩት የአዴፕ አመራሮች የተካተቱበት 16ቱ ተጠርጣሪዎች ተማሪዎች፣ ያስተዳደሩ የመጀመሪያ ደረጃ ፍርድ ቤት እያንዳንዳቸው የአምስት ሺህ ብር ዋስትና ሲይዘው እንዲወጡ ፈቅዶ የነበረ ቢሆንም ፖሊስ ግን በእለቱ በፖሊስ ጣቢያ እንዲያድሩ አድርጎ በማግስቱ ቅዳሜ ዋስትናቸውን በይግባኝ ሰሚ ፍርድ ቤት አሳግዶታል። እነኚህ ተጠርጣሪዎች ትላንትና ድጋሚ ቀርበው የነበሩ ሲሆን የይግባኝ ሰሚ ፍርድ ቤትም ለአቃቤ ሕግ ሰባት ተጨማሪ የምርመራ ጊዜ ፈቅዷል። ከተጠርጣሪዎቹ አስራ አራት ጠበቆች መካከል አንዱ የሆኑት አቶ እንድሪያስ ተካሌ ግን በውሳኔው ላይ ቅሬታ አላቸው። ባት እንግዲህ የተጠረጠሩበት ወንጀል ተብሎ የቀረበው ጎማ ማቃጠል እና የመሳሰሉት ነገሮች ነው በዛ ይግባኝ ዋስትና ጠይቀንላቸዋል የስር ፍርድ ቤት ዋስትና ፈቅዶ ነበረ ዋስትና የፈቀደውም ፖሊስ በተደጋጋሚ በተሰጠው ጊዜ ቀጠሮ አጣርቶ አልቀረበም ቃላቸውንም አልተቀበለም እና ሌሎች በቂ ምክንያቶችን በማቅረብ ነው ዋስትና የፈቀደላቸው የአምስት ሺህ ብር ዋስትና። በኋላ ላይ ደግሞ ይግባኝ ስንቀርብ ፌዴራል ፖሊስ እንደሚፈልጋቸው ወይም በሌላ ምርመራ ከተደራጅቶ እንደሚያጣሩ ነው እየተገለጸ ያለው። የዛሬ ቀጠሮ ላይ ያው ፍርድ ቤቱ ዋስትናውን ውድቅ አድርጎ ተጨማሪ ጊዜ ቀጠሮ ነው የሰጣቸው። ምናልባት ይህንን ይችላል አይችልም እንደ ህግ ባለሙያ ከጠየቀኝ የወንጀል ስነስርዓት ህግ አንቀጽ ሰባ አምስት ላይ ይግባኝ ሰሚ ፍርድ ቤት ስልጣን በዋስትና ላይ የግባኝ ሰሚ ፍርድ ቤት ስልጣን በግልጽ ነው የሚደነግገው። አንደኛው የእስር ፍርድ ቤትን ውሳኔ ማጽናት ነው። ሁለተኛው ደግሞ ማሻሻል ነው። ያም ዋስትናን አክብዶ ወይም ደግሞ ዋስትናን ተጨማሪ ማሻሻል ነው። ግን አሁን የጊዜ ቀጠሮ ይግባኝ ባልቀረበበት ወይም ደግሞ ዋስትና ሊፈቀድ አይገባም የሚል ይግባኝ ቀርቦ ደግሞ ጊዜ ቀጠሮን የተሰጣቸው በግረገድ ተቀባይነት አለው የለውም የሚለውም ከሌሎች ጠበቆች ጋር ተማክረን ይግባኝ የምንጠይቅበት ከሆነ የምናቀርብ ነው። በሌላ በኩል ባለፈው ቅዳሜ ጥር 25 ቀን ያስተዳደሩ የመጀመሪያ ደረጃ ፍርድ ቤት እያንዳንዳቸው ሁለት ሺ ብር የዋስትና ሲዘው እንዲወጡ ፈቅዶላቸው የነበሩ አሰልጣኝ ኤፍሬም ነጋሽ ያሉበት 11 ተጠርጣሪዎች ላለፉት 48 ሰዓታት የፍርድ ቤት ውሳኔ ተጥሶ ፖሊስ ሊለቃቸው አልቻለም ሲሉ የተጠርጣሪዎቹ ጠበቆች በትላንትና እለት ለይግባኝ ሰሚ ፍርድ ቤት አቤቱታ አቅርበዋል። አቃቤ ሕግ በበኩሉ የዋስትና ውሳኔውን በፍርድ ቤት አሳግጄ ነው ሳይፈቱ እንዲቆዩ ያደረግኩ ሲል መልሷል። በተጨማሪም ተጨማሪ ምርመራ ጊዜ ተጠይቆ ተፈቅዶለታል። ቀሪዎቹ 268 ተጠርጣሪዎች ዛሬና ነገን ጨምሮ በተለያዩ ቀናት ተከፋፍሎ እንዲቀርቡ አስቀድሞ በተሰጣቸው ቀጠሮ መሰረት ዘጠናዎቹ ዛሬ ፍርድ ቤት ቀርበው ነበር የችሎት አዳራሽ ስለማይችል ሶስት ተወካዮች ብቻ ወደ ችሎት እንዲገቡ ተደርጎ ቀሪዎቹ ተጠርጣሪዎች በሚኒባስ ና ገልባጭ መኪና ውጭ እንዲጠብቁ ተደርጓል ሆኖም ተጠርጣሪዎቹ የልዩ ኃይሉን አያያዝ ና አሁን በሚገኙበት ኢንዱስትሪ መንደር አካባቢ ባለ ካምፕ እስከ ቅርብ ቀናት ድረስ መጸዳጃ ቤት የሌለ መሆኑን በመቃወም በመንገድ ላይ ሲያሰሙት በነበረው ተቃውሞ ችሎት ሳይቀርቡ ተረጋግተው ለነገ እንዲመጡ ዳኛው ቀጠሮ ሰጠዋቸው። በጥምቀት አከባበር ላይ የተፈጸመውን ትንኮሳ ተከትሎ በተነሳውና ፖለቲካና መልካም አስተዳደር ላይ ባተኮረው ተቃውሞ ፖሊስ 38 ተጠርጣሪዎችን በቁጥጥር ስር አውሎ እንደነበር ከሳምንት በፊት ገልጾ ነበር። በተቃውሞ ሂደት የተፈጸሙ ጥፋቶች ሊኖሩ ቢችሉም የተቃውሞ እንቅስቃሴው ግን እንደ መብት ጥያቄ መታየት አለበት ብለው ያመኑ 14 የግል ጠበቆች ለነኚህ ተጠርጣሪዎች በነጻ የጥብቅና አገልግሎት እየሰጧቸው ይገኛሉ። በተያያዘ ዜና ከ1998 ጀምሮ የድሬዳዋ አስተዳደር ፖሊስ ኮሚሽን ኮሚሽነር የነበሩት ጌታቸው አስረስ በኦሮሚያ ክልል ክልል በልዩ ልዩ ኃላፊነቶች ሲያገለግሉ በነበሩት ኮሚሽነር አለሙ መርጊያ ተተክተዋል። ኮሚሽነሩ የተነሱት በፈቃዳቸው ጠይቀው ይሁን ወይም ከሰሞኑ የተቃውሞ እንቅስቃሴ ጋር የተያያዘ ስለመሆኑ መረጃ አልተገኘም። ከሳምንት በፊት ከቪኦኤ ጋር ቃለ ምልልስ ሰጥተው የነበሩት ከንቲባ ኢብራሂም ኡስማን በአጠደ ጊዜ ፖሊስ ላይ ለውጥ ይኖራል ማለታቸው ይታወሳል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮለኝ ድሬዳዋ